ከኤስቤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አርቲስትና የሰብአዊ መብቶች ተከራካሪ የአደሳ ቦጂያ ኢትዮጵያ ውስጥ ያለውን ወቅታዊ ሁኔታ ከስነ ጥበቡ አኳያ በምን ሁኔታ እየገለጡ ዜናው የሚገኙት አቶ ካሳሁን፣ በእውነቱ ይሄ ፕሮግራም ላይ በመጋበዜ በጣም ደስ ብሎኛል። ከዚህ በፊትም ተነጋግረን ነበር እና በአሁኑ ጊዜ ኢትዮጵያ ውስጥ ያለው ሁኔታ ከአስቸኳይ ጊዜ አዋጅ ከመታወጁ አንጻር እንደዚሁም ደግሞ ከጠቅላይ ሚኒስትሩ መልቀቅና ካለው ከተፈጠረው ትንሽ የውዥንብር ምክንያት ነገሮች ያልተረጋጉና መስመራቸውን ሊስቱና የሰብአዊ መብትን ጥሰት ሊያመጡ ይችላሉ በሚል እያመጡም ስለሆነ ሁኔታው በጣም የሚያሰጋና እውነት የሚያስፈራ ሁኔታ ላይ ስላለ በዚህ ጊዜ የሆነ ድምፅ ማሰማቱ አስፈላጊ መስሎ ስለታየ ነው። ማለት እንዴት ይገልጡታል? ሀገሪቷ ውስጥ አሁን ያለው ወቅታዊ ሁኔታው ምን አይነት መዘዞች ሊያስከትል ይችላል? አደጋዎች አሉት ወይስ፣ የወደ ተሻለ አቅጣጫ ሄዶ መልካም ፍሬዎችንም ሊያፈራ ይችላል የሚል ተስፋ አለ? በየትኛው አቅጣጫ ነው የእርስዎ አታይ በሆነ ወቅት? በአሁኑ ሰዓት ሀገራችን ያለችበት ሁኔታ እውነተኛው መስቀለኛ መንገድ ላይ ያለ ነው። ይህንንም ለማለት ያስገደደኝ ምክንያት በመጀመሪያ ደረጃ በአሁኑ ሰዓት በሚደረጉ አንዳንድ ለውጦች እና ተፈላጊ የሆነ መሰረታዊ ለውጦች ሀገራችን ወደ ቀና መንገድ ትሄዳለች የሚል ሀሳብና ተስፋ የነበረን ሰዎች አለን። እንደዚሁም ደግሞ አንዳንድ የምናያቸው ነገሮችና እየተደረጉ ያሉ ነገሮች ደግሞ ሀገራችን የምትሄድበት ጎዳና በእውነት ወደ መጣማቁና ወደ ጨለማ መንገድ የምንሄድበትም መንገድ መስሎ የሚታይ ሁኔታ አለ። እስካሁን ግልጽ ብሎ የወጣ ነገር ባይኖርም ግን አብዛኛው እያዘነበለ ያለው የምናየው ወደ መጥፎ ሁኔታ እየሄደ ይመስላል። ምክንያቱም ለምንድን ነው አስቸኳይ ጊዜ አዋጁ መታዎች፣ እንደዚሁም ደግሞ በአስተዋጅ ጊዜ አዋጁ ሲታወጁ ከምክር ቤት ውስጥ በታዩት አንዳንድ እንቅስቃሴዎች የመንግስት ምላሽ መስሎ የታየው ነገር እነዚህ ሌሎች ነገሮች በሙሉ መንግስትን ወደ ማናምንበት ሁኔታ እና ስጋት ውስጥ እየከተተን ይሄዳል። በእውነቱ መንግስት እስረኞች በመፍታት እና አንዳንድ ነገር እንደው የተሻለ ነገር ይመጣ ብለን እንድናስብ ያደረገብን ጊዜ ቢኖርም በአብዛኛው ግን የሚያመዝነው ነው በአሁኑ ሰዓት እውነተኛ የሆነ ለውጥ የሚያሹ የሚፈልጉ አይነት ሁኔታዎች አለታይ እያሉ ነው ያሉት። ሶ፣ እንደሚታወቀው በስነ ጥበብ ዓለም ውስጥ ተሰማርተው ያሉም ቢሆን ድምጾ በሰብአዊ መብቶች ጥበቃም ላይ እንደዚሁ ጎልቶ ይሰማል። ቀደም ሲልም በስነ ስዕል ስራዎቹም ሆነ በሙዚቃ ውጤቶቹ ውስጥ እንደዚሁ የህሊና እስረኞችንም ሆነ የተለያዩ አይነት የሰብአዊ መብት ጉዳዮችን አንስተው አጉልተው ለህዝብ ጆሮና እይታ እንዲቀርብ ብዙ ጥረቶችን አድርገዋል። በአሁኑ ወቅትስ በዚህ ጉዳይ ላይ ምን እያደረጉ ይገኛሉ? በፊትም እንደገለጽኩት የአርቲስት የመሆን ፈጠራ ስራ ውስጥ መገኘት አንዱ ትልቁ በረከቱ ሰዎች ሊያዩት የማይችሉትን አንዳንድ ነገሮች አጉልቶ ማሳየት፣ ሰዎች ሊገልጿቸው የማይችሏቸውን ነገሮችም አጉልቶ ማግለጥ እና አንዳንድ ድምፅ የላቸው ሰዎች ድምጻቸውን እንዲሰማ የማድረግ ከመሆኑ አንጻር በአሁኑ ጊዜ በእውነቱ በጣም ብዙ ችላ የተባሉና ድምጻቸው ያልተሰማ ሰዎች እና ሁኔታዎች አሉ። ለምሳሌ በአሁኑ ሰዓት በጣም ብዙ ሰዎች ከቤታቸው የተፈናቀሉ ከሀገራቸው ወጥተው እየወጡ ችግር ላይ እየወደቁ ባሉበት ጊዜ እነዚህን ሰዎች ባገኘነው በሶሻል ሚዲያም ይሁን በሌሎች ነገሮች ላይ እነዚህን ችግሮች ፖለቲካዊነቱን ብቻ ሳይሆን ሰብአዊነቱን በተመለከተ አግሉቶ የማሳየት እድሉ ብዙ ጊዜ ለአርቲስቶች የተሰጠ ነው። ም ያንን ድምፄን በዛ ምክንያት ነው መጠቀመው ምክንያቱም በአሁኑ ጊዜ አንድ እናት ምን ታስባለች ወይም አንድ ከቤታቸው ተገፍቶ የወጡን አባት ልጆቻቸውን ይዘው መውደቂያ ያጡ ሰዎች ከኛ ምን ይጠብቃሉ የሚለውን አይነት በቁጥር ላይ የተመሰረተ ሳይሆን በሰውነት ላይ የተመሰረተ ስታቲስቲክስ እና ቆጠራ አይነት ለመግባት እሞክራለን። ለምሳሌ በእስረኞች በታሰሩ ጊዜ እንኳን እያጎላን እያወጣን አቶ በቀለ ገርባን፣ ለፕሮፌሰር መራ ጉዲናን የታሰሩን እንዳድናቸው ጽጌ፣ እነማን አይነቱ ሰዎች ደየብቻ እያወጣን የምናሳይ የነበረው ሰዎቹን በማውላት እና በማጋነን ብቻ ሳይሆን ከጀርባቸው ያለውን ቤተሰቦቻቸው ማንነታቸውን ሰዎቹን ስናጎላ ያለውን ችግር ማሳየት በመቻላችን ነው። እነሆ እንግዲህ እግዚአብሔር የተመሰገነ ሆኖ እንደሱ ወጥተው ከቤተሰቦቻቸው ጋር ተቀላቅለዋል። ነገር ግን አሁንም ያ ችግር ሀንድሬድ ፐርሰንት በሙሉ በሙሉ ተቀርፏል ማለት ባይቻልም ድምጻችንን እኛ ማሰማት ማቆም የለብንም እና አሁን እኔ እንደ ሸክም እንደ አንድ ትልቅ በርደን አድርጌ የያዝኩት በአሁኑ ሰዓት ከቤታቸው የተሰደዱ ያሉ ወደ ሞያሌ እየወጡ ያሉ ወደ አስር ሺ ከአስራ አምስት ሺ በላይ ያሉ ፋሚሊዎች ምን አይነት ችግሩት የሚገቡ እንደሚችሉ ለኖርማል ሰው ወይም የሚያነብ እንደኔ አይነት ሰው እንዲገባው ያንን በአርቲስቲክ መልኩ በመጠቀም ለማሳየት እየሞከርኩ ነው ያለሁት። በተለይም ኢትዮጵያ የሰብአዊ መብቶች ተሟጋቾች አኳያ በውጪ በተለምዶ ሰብአዊ መብቶች ተከራካሪዎች ወይም ሂማን ራይትስ አክቲቪስት ተብለው የሚጠሩ ኢትዮጵያውያኖች ወይም ራሳቸውን የሚጦሩ እንደዚሁ አንደኛ ከስልጠናና ከሙያ አኳያ ላይ የተመሰረተ ወይም ደግሞ ጥልቅ የሆነ የሰብአዊ መብቶች የያዝ ወይም ድንጋጌዎችን ያነበቡ የጠለቀ ግንዛቤ ያላቸው አይደለም ተብሎ የተቻሉ፣ ሁለተኛ በወገንተኝነትም ላይ የተ ተኮረ ነው። ኦሮሚያ አካባቢ አንድ ችግር ሲፈጠር በዛ አካባቢ ያሉ ተወላጅ ወይም ቅርበት አለን ያሉ ይነሳሉ። በሶማሌ ሲነሳ የተወሰነ፣ በጋምቤላ ላይ የዛው አካባቢ፣ በአማራ ክልል ወይም በሌሎች የተለያዩ ክልሎች የትግራይም ሆነ በሌሎች አገሪቷ ክፍሎች በሚመጣበት ጊዜ የሰብአዊ መብቶች ተከራካሪ ብለው ግን የሚያተኩሩት አንድ ነገር ላይ ነው። ሰብአዊ መብት እራሱ የሚለው ቀደም ሲል እርስዎ እንዳነሱት ሰውነት ላይ የሚያተኩር እንጂ የቀለም፣ የጎሳ ወይም የዘር መዘዛ ላይ የሚያተኩር አይደለምና የእኛ የሰብአዊ መብት ተከራካሪዎች ከዚህ ወጣ ብለው ቃሉን በውል ተረድተው ሰብአዊ መብቶች ሲባል ድንበር አልባም፣ ቀለምም፣ ዘርም አልባም ሆኑን ተረድተው ለሁሉም እኩል ድምጽ ማሰማት አለባቸው። ግን ይሄን ያደርጉም የተባለ ትችት ይሰነዝራል። በዚህ ትችት ላይ የእርሷ አታያይ ምንድን ነው ለእነዚህ ወገኖች ምላሽ ምን ይሆናል? ዋናው ነገር ምንድን ነው? አንድ ሰው ራሱን የሰብአዊ መብት ተከላካሪ ለመሆን ሰልጥኖ ትሬኒንግ ወስዶ ዲግሪ ይዞ አይደለም የሚሆነው። ብዙ ጊዜ በዓለም ላይ ትልቅ ደረጃ የደረሱ የሰብአዊ መብት ጥያቄ ያነሱ ሰዎች ተራ ኦርዲነሪ ሰዎች ናቸው። ለምሳሌ ቱኒዝ ውስጥ ሰብአዊ መብቱን ክርክር ያቀጣጠለው መንገድ ላይ የሚሸጥ ተራ ሰው ነው። ራሱን በሳት አቃጥሎ ነው እንግዲህ ዛሬ የምናየውን የአረብ ስፕሪንግን የፈጠረው። ምን ለማለት ፈልጌ ነው? እንደዚህ አይነት ሊትመስ ቴስት የሚሰጡ እና ሰዎችን ይሄን ስላላረገ ይሄ ሰብአዊ መብት ተከራካሪ መሆን አይችሉ የሚሉ ሰዎች ብዙ ጊዜ ሰብአዊ መብት እንዲነሳ የማይፈልጉ እና ዲስከሬጅ ለማድረግ የሚዘጋጁ ሰዎች ናቸው። ሌላው ይሄ በዘሩ እና በጎሳ ላይ የተባለው ነገር እውነታነት እንኳን ቢኖረውም አንዳንድ ጊዜ በተፈጥሯችን ሰዎች የራሳችንና በቅርቢያችን ያለውን ሰዎች ሲጎዳ ስናይ ድምጻችን ልናሰማ እንችላለን። ያ ማለት ለምሳሌ አንድ ሰው ከአማራ ቦታ ተነስቶ በረውን የአማራ ስትረግል ላይ የነበረውን ናይ ድምጹን አሰምቶ የኦሮሞ ላይ ቢያሰማ ጥሩ ነው፣ ባያሰማ ግን የኦሮሞን አይደግፍም ወይም የኦሮሞን ህዝብ ሰብአዊ መብት አይደግፍም ማለት አይደለም። ስለዚህ እንደዚህ አይነት ፈተና ውስጥና እንደዚህ አይነት አማንቴን ነበርክ ዛሬን ነበርሽ ከምንባባል ሁላችንም ባለን አጋጣሚ አናዛን የወደቁ ልጆች ብናነሳ፣ የተጎዱ እናቶችን ብናባበል፣ ስለ ችግራቸው ብንናገር የበለጠ ፓወር ይኖረናል። እኔ አሁን ለምሳሌ እውነት ለመናገር በሰብአዊ መብት አኳያ ከድሮ ጀምሮ ከአኟኮች መሬታቸው በሚወሰድበት ጊዜ ከሀገራቸው በተሰደዱ ጊዜ በቅንጅት በምርጫ በሚደረግበት ጊዜ የታሰሩት እና በመንግስት የተገደሉ ሰዎችም በተባሉ ጊዜ በዘር ብቻ ሳይሆን ማለት ነው። እና አሁን እኔ ኦሮሞ ሆኜ በኦሮሞነት ደግሞ ስከራከር ኦሮሞ ስነውንክኖ ይችላሉ በእውነት ወይ በዛ ምንም ጊዜ ንም አላባክንም ምክንያቱም ምንድን ነው ኦሮሞም መብቱ እንዲከበር ከመከራከር ወደኋላ አለም ነገም ማራ ወንድሜም ትግሬ ወንድሜም ጉራጌ ወንድሜም ከተነካና ከተነካች ሴቷ እህትም ከተነካች ያንን ነገር ትክክል አይደለም ለማለት ድምጤን ለመጠቀም እሞክራለሁ። ነገር ግን ያንን የማያደርጉ ሰዎች ሰብዓዊ መብት ላይ መቆምና መናገር አይችሉም ማለት አይቻልም። ባላቸው ድምፅ፣ ባላቸው አቅም የሚሰማቸውን እስካደረጉ ድረስ መደገፍ አለባቸው። ነገር ግን ተቃውሞው ለምሳሌ ያን በኦሮሞ ሰብዓዊ መብት ላይ ተከራክረው የአማራው ሲመጣ እጭ ምን አባቷቸው በአይነት ስሜት ውስጥ ከገቡ ያ ኔጌቲቭ ነገር ነው። እና እሱን እቃወማለሁ። ነገር ግን ለምን ይሄን ተናግረ ይሄን አትልም ለማለት በጣም ይከብዳል። ምክንያቱም ካለን ችግር አንጻር እነዚህን ሰዎች በዛ ለመወንጀል ከባድ ነው ብዬ ነው ማምነው። ለእርስዎ ሰብአዊ መብቶችን እንደምን ይገልጿቸዋል? የሰብአዊ መብቶች እንደምን ይገለጻሉ? በምን መልክስ ነው በተለይ በሰብአዊ መብቶች ተከራካሪዎች ዘንድ መተግበር ያለበት መተርጎም ያለበት ይላሉ? የሰብአዊ መብቶች እንደምናውቃቸው በዩናይትድ ኔሽን ዲክላሬሽኑ እንደምናውቀው አንድ ሰው ሰማዊ መብት አለው የሚባለው የመናገር መብት፣ የማሰብ መብት፣ በሰላም የመሰብሰብ መብት፣ በዲሞክራሲ የመምረጥ መብት፣ የራሱን የሆነ ሶሻል ሴኪሪቲ እና በሰላም የመኖር ሰርቶ ውሎ አድሮ የሚገባበት የራይት የሚሰራበትን በትግል የሚከፈልበት ኮርት ሄዶ የራሱን ዱ ፕሮሰስ የሚያገኝበት ህግን ማግኘት የሚችልበት እነዚህ ሜጀር ፋውንዴሽናል የምንላቸው የሰብአዊ መብቶች ናቸው። እነዚህን ማሟላት አለበት። እነዚህን ለማሟላት ደግሞ አንድ ሰው የግድ እንደ አሜሪካን አይነት ላቅ ሀገር መኖር የለበትም። ኢቭን እንደ ኢትዮጵያ አይነት ሀገሮች እንኳን ቢሆኑ ኢቭን በዲሞክራሲ እንኳን ገና ያላደጉ ብዙ ጊዜው እንደሆነ ኢትዮጵያ ውስጥ እንደዚህ አይነት ቤዚክ ጥያቄዎች ሲጠየቁ ገና እኛ ለዲሞክራሲ አዲስ ነን የሚል አይነት መልስ እንሰማለን ብዙ ጊዜ። ነገር ግን እነዚህ አዲስ የሆኑ ሀገሮች እንኳን ቢሆኑ እነዚህን ቤዚክ እና ዋና መሰረታዊ የሆኑ ሰብአዊ መብቶችን ማክበር መቻል አለባቸው። እነዛ ናቸው ለእኔ ሰብአዊ መብት የሚባሉት ያው በራስ የራስን ማሰብ፣ ራስን ኤክስፕሬስ ማድረግ፣ በፐብሊክ መሰብሰብ፣ ዲሞክራቲክ የሆነ ቮት የማድረግ እድል፣ የሰራተኛ ራይት የማግኘት እድል፣ ለመጫወት ራስን ለመዝናናት ተገቢ ቤት የማግኘት ተገቢ ሕክምና፣ ትምህርት የማግኘት እነዚህ በሙሉ ከሰብአዊ መብቶች ጋር የተያዙ ናቸው። አሁን እኛ እንግዲህ ያለን እነዚ ፋውንዴሽን እንኳን የምንላቸውን ሳናሟላ ቀርተን ነው በራስ እስከ ማሰብ ወይም መምረጥን ወይም በመንግስትን ፖለቲካ ለመደገፍን እንደ ሰብአዊ መብት እንደ ህገወጥ ነገር አድርገን ሰዎችን መክሰስ እና አሁን ለምሳሌ በስቴት ኦፍ ኢመርጀንሲ ውስጥ አንዳንድ ነገሮች ለምሳሌ ግድ መጠቆም አለበት ሰውን የሚል ህግ አለ። ያ አሁን በሰብአዊ መብት ዲክላሬሽን አንድ ሰው የራሱን የሆነ ራይት እና የራሱን የሆነ ዲሲዥን የማድረግ የራሱን ቶት አለው ይላል። ያ ቫይለት ያደርጋል ማለት ነው። ቤዚክሊ አንድ ሰው የግድ መጠቆም አለበት ያየውን ነገር ሲባል እና እንደዚህ አይነት ነገር ራይት ኦፍ ኢንፎርሜሽን ያስፈልጓል። ኢንፎርሜሽን ማግኘት አለበት የሚል አለ። ኢንፎርም ማድረግ አችልም። ራይት ኦፍ ኤክስፕሬሽን የሚባል አለ። ራስን ኤክስፕረስ ማድረግ ትችላለህ ይላል ዲክላሬሽን ኦፍ ሁማን ራይት። ነገር ግን ነገ አንድ ሰው ወጥቶ ራሱን ኤክስፕሬስ ቢያደርግ በስቴት ኦፍ ኢመርጀንሲ ወይም በኢትዮጵያ ባለው ሁኔታ አንፃር ህገወጥ ሆኖ ሊከሰስና ስቤት ሊገባ ይችላል። ስለዚህ እነዚህ ናቸው የሁማን ሰብአዊ መብት ጥሰቶች የምንላቸው። እነዚህ ናቸው እኔ ደግሞ ሰብአዊ መብት ምላቸውም እነዚህ ናቸው። የሰብአዊ መብት ፈራሚ ከሆኑት ሀገሮች ውስጥ አንዷ የኢትዮጵያ ስም ይገኛል። በዚህ ላይ ኢትዮጵያ ያለችበት ሁኔታና በተባበሩት መንግስታት ውስጥ ከሰፈረው ቻርተር ላይ ካለው አኳያ አሁን ኢትዮጵያ ውስጥ ያለው የሰብአዊ መብቶች ጥበቃ ወይም አያያዝ ምን ደረጃ ላይ ይገኛል? ይላሉ በመንግስትም ሆነ በህዝብ ዘንድ ያለው ግንዛቤ ከየት ተነስቶ የት ደርሷል? በአሁኑ ወቅት እውነት መናገር የሰብአዊ መብቶች ኢትዮጵያ ውስጥ በአሁኑ ሰዓት ነን ኤግዚስተንስ ናቸው ለማለት ይቻላል። ምክንያቱም ለምሳሌ ከኢትዮጵያ ከፈረመቻቸው ዩኒቨርሳል ዲክላንቸው ሁማን ራይትስ ግነተሪ ነች ብለዋል። አሁን እርስ እና እዛ ላይ ያሉትን ፕሪምበል ስንት የሚባሉ በዲክላሬሽን ውስጥ ያሉ አርቲክሎች ውስጥ ኦልሞስት ሁሉን ነው ቫይለት የሚያደረጉ ለምሳሌ አንደኛው አርቲክል ምንድን ነው የሚለው ሁሉም ሰዎች እኩል የተወልደው እኩል መብት አላቸው የራሳቸውን ኮንሽንስና የራሳቸውን አክት ወርድ ስዋነ ነገር ስፕሪት ኦፍ ብራዘርሁድ ሆኖ መኖር ይችላሉ የሚል ነው የመጀመሪያው አርቲክል ግን፣ አሁን ግን ኢትዮጵያ ውስጥ በአሁኑ ሰዓት ይሄ አይነት ቤዚክ ፋውንዴሽኑ እንኳን የጠፋበት ሁኔታ ነው ያለው። ምክንያቱም ፍሪ እና ዲግኒቲ የሆነ ራይት ይዘው ለመኖር አንድ ሰው የራሱን የሆነ ኮንሽንስ ተጠቅሞ ማምረጥ፣ የወጣውን ህግ ተከትሎ የራሱን የሆነ አኗኗርና ና መብት ሊፍ መከተል መቻል አለበት። ግን አሁን የምናያቸው አንዳንድ ነገሮች ኢትዮጵያ ውስጥ በእውነቱ ያንን የሚቃወሙና ነጌት የሚያደርጉ ሆኖ እናገኛቸዋለን። ለምሳሌ ፖለቲካ ደረጃ አሁን አንድ ሰው ኤግዛምፕል ነው መሰጠ፣ የታገዱ ድርጅቶችን ለአምር ብሎክ ቢል አሁን ለምሳሌ የኦነግ ነው ወይም የግንቦት ሰባት ነው የሚባሉት ነው ሌሎች ድርጅቶችን እንኳን ሲል ቢገኝ እንደ ህገወጥ የሚቆጠርባቸው የሚቆጠሩባቸው ሁኔታዎች ናቸው ኢትዮጵያ ውስጥ በአሁኑ ሰዓት ያሉ። ያ እንግዲህ ምንድን ነው ሰውየው ፓርቲ ሜምበር እንኳን ሳይሆን ጀስት ለማንበብ ወይም ያንን ኢንፎርሜሽን ለማግኘት የሚያደርጋቸው ነገሮች በሙሉ እንደ ህጋዊ ነገር ህገወጥ ተቆጥረውበት መብቱ የሚወሰድ ከሆነ ሂውማን ራይቱን ዲክላሬሽኑን ቫይሌት ያደርጋሉ ማለት ነው እንደውም እኔ ዌብሳይቴ ላይ አዲስ አበባ ዳካም ላይ ሀው ኢትዮጵያ ስቴት ኦፍ ኢመርጀንሲ አፌክት ዩኒቨርስታ ዲክላሬሽን ሂማን ራይት ቡክ የሚል ቱ ታውዘን ስክስቲን ላይ የጻፍኩት አርቲክል አለ። ያ አርቲክል ቤዚክሊ የሚያሳየው ምንድን ነው? የኢትዮጵያ ውስጥ ያለው ስቴት ኦፍ ኢመርጀንሲ፣ በአሁኑ ጊዜ ኢትዮጵያ ውስጥ ያሉት ሞስትሊ ሂማን ራይት አምብሬላ ስር ያሉትን መብቶች የሚወስድ ነው። ለነገሩ ኢትዮጵያ ውስጥ ያሉ ባለስልጣኖችም ይህንን ሲናገሩ አንዳንድ ጊዜ ሲጠቁሙት አለውኝ። በግልጽ ባይናገሩም ግን አሁን እንደማያው ከሆነ አንዳንድ ዲክቴቶሪያ የሆኑ ሀገሮች ስቴት ኦፍ ኤመርጀንስ ሚሊዮን ወርድ እንደ ጊዜያዊ መብት ማንሻና መንግስት የፈለገውን እንዲያደርግ የሚያስችላቸው አድርገው ወስደው መጠቀም ላይ ናቸው ያሉ። ስለዚህ ኢትዮጵያ ውስጥ ሰብአዊ መብቶች በውል በተግባር እንዲውሉ በአሁኑም ሆነ በመጪዎቹ ተከታታይ መንግስታትም ሆነ በህዝቡ ዘንድ ያለው የሰብአዊ መብቶች ግንዛቤ እንዲጎለብትና በተግባርም እንዲውል ምን መደረግ አለበት ይላሉ እንግዲህ። እኛ እውነት ለመናገር ብዙ ጊዜ ብዙ ሰዎችን በፖለቲካው ደረጃ ይህን ነገር ሲናገሩ ሰምተናል። ነገር ግን ኢትዮጵያ ውስጥ ለምሳሌ የሁማን ራይት ኮሚሽን የሚባል አለ። ግን ያው እነሱም ከእንደገና ከመንግስት ሁያ ስር ያሉ እና የመንግስትን መብቶች የሚያንቀሳቅሱ ሆኗቸው። እንደውም ብዙ ጊዜ ው የሚገርመኝ የሰብአዊ መብት ሰዎች ከመንግስት ጋር አብረው የሚሰሩት አብረው ነው የምናያቸው፣ አብረው ኮሜንት ያረውን እናያለን። ነገር ግን እንደዚህ አይነት የሂውማን ራይትና የሰብአዊ መብትን እውነተኛ ለውጥ ለማምጣት የምንችል ከሆነ መንግስትን የዛ ፓርት ማድረግ የለም። የተነጠረ እና ራሱን የቻለ ልክ እንደ ሌሎች ሀገሮች እንደሚሉት መንግስትን ስራውን የሚከታተል የመንግስትን ስራው የሚመዝ ድርጅት ብቸኛ ራሱን የቻለ ድርጅት መሆን መቻል አለበት። ያ የመጀመሪያው ስቴፕ ነው ብዬ ነው ማምነው። ሁለተኛ ነገር ደግሞ እዛ ውስጥ ሊሰሩ የሚችሉ ሰዎች ከመንግስት ጋር ምን ማለት ቁራኛና ከፖለቲካ ጋር ቁርኛ የሌላቸው ሆነው ነገር ግን ከህብረተሰቡ ውስጥ በስራቸውና ትልቅ ደረጃ ያላቸውና የህዝብን ውለታ መሸከም ይችላሉ የሚባሉ ሰዎች እዛ ውስጥ መግባትና መስራት አለባቸው። ያ እንግዲህ የመጀመሪያው በእኔ ሀሳብ የመጀመሪያው መነሻ መንደርደሪያ ነው ብዬ ነው የማስበው። ከዛ ውጭ ግን ዋናው ትልቁ ቁም ነገር ሰብዓዊ መብትንና ራይትን ማክበር ለራሳችን ለመንግስት እንኳን ብንሆን፣ መንግስት ቢጎዳ እንኳን ያንን የግድ ማክበር መቻል አለበት። የአሜሪካን ጉዳይ ለማምጣት ብዬ ሳይሆን በሰቨንቲን ሀንድረድ እንግዲህ እኛ ድሮ እያለን የነበሩ ጊዜ ፋውንዲንግ ፋዘርስ የሚባሉት ውስጥ እንኳን ራሳቸውን የሚከሷቸውን የነበሩትን እንግሊዝ ወታደሮች ቆመው ፍርድ ቤት የተከራከሩበት ጊዜያ ለምንድን ነው ተብሎ ሲጠየቁ የነሱ መብት መከበር ለእኛ ቤዚክ ፋውንዴሽን መከበር ነው የሚል አይነት እምነት ስላላቸው ነው። ስለዚህ መንግስት የሰብአዊ መብቶች መከበር ከራሱ ጥቅም አንጻር ብቻ ሳይሆን አገሪቷ ውስጥ ያለውን ስጋዊነት ለማስፈን ደረጃ ትልቅ ሚና እንዳለው መረዳትና በቅንነት ያንን መቀበልና ማመን መቻል አለበት። ያንን ቅንነት ነው አሁን እያጣ ነው ምንም ያህል ብናወራ ምንም ያህል ብንል ነገ ወንድሞቻችንን ቶርቸር የምናደረግ ከሆነ ለምን ይሄን አነበብክ ብለን የምናስር ከሆነ ህግ እንዳይደረግ የምናጉላላ ከሆነ በስልጣናችን ተጠቅመን ሰዎችን ከቤታቸው የምናባረር ከሆነ በስልጣናችን ተጠቅመን ሰዎችን ከመሬታቸው ወስደው ቤታቸውን የምንሸጥ ከሆነ በስልጣናችን ተጠቅመን ሀገርን የምንዘርፍ ከሆነ የፈለግነውን ያህል ብንሰራ የፈለግነውን ያህል ድርጅት ብናቋቁም የፈለግነውን ያህል ብንናገር ስራችን ግን ከ ተገቢውና መሰረታዊ ከሆኑ ነገሮች ጋር ሊመዘን አይችልም። ስለዚህ መጀመሪያ ይሄ የሀገርን መውደድ፣ ህዝብን መውደድ፣ ለህዝብ መብት መቆም፣ የወንድምና የህዝቦቻችን ጠባቂ መሆን ከሂዩማን ራይትስ ጋር የተያያዙ ቫሊዩዎች ሆኖ ስለምናገኛቸው እነሱን ላይ ማተኮር መቻል አለብን። ምክንያቱም ነገ ምናደርገው የራሳችንን እና የራሶቻችንን ልጆች እና ወደፊት ሀገር የምናወርሰውን ሀገር በሰላምና በፍቅር በመከባበር እንዲኖር የህግ የበላይነት እንዲኖር እንድናረግ ማድረግ እንችላለን። ሁላችንም በዛ ሀገር ላይ ተከብረን በፍቅር መኖር እንደሚችል ይረረናል ይገምታል እንደሚባለው መብቶች ገና ስጦታ አይደሉም። በሰዎች ታግለው ማግኘት መቻል አለባቸው። ለመብት መቆምና መብትን ማስከበር ቅድሚያ መብቶች ምን ማለት እንደሆኑ የአንድ ሰው መብት እስከሄድ ድረስ እንደሆነ ግለሰቡ ለመብቶቹ ለመቆም መብቶቹን መጀመሪያ ማወቅ አለበት ይባላል። ከዛ አኳያ ሰዎች መብቶቻቸውን አውቀው መብቶቻቸው እንዲከበሩ ሩ ለማድረግ እና ከማስከበርም አልፎ ደግሞ ተጠብቀው በዘላቂነት እንዲሄዱ ለማድረግ በህዝብ ዘንድ ምን አይነት ግንዛቤ ማስጨበጫ ምጃዎች ወይም ሁኔታዎች ቢወሰዱ ነው? ወይም በምን መልክ ነው የህዝብን ግንዛቤ ከፍ አድርጎ ለመብቱ ተቆርቋሪ፣ ለመብቱ ቋሚ፣ መብቱን አዋቂ ሆኖ በማስጠበቅ በዘለቂታነት እንዲሄድና ሰብአዊ መብቶች ጥበቃም እውን እንዲሆን ለማድረግ ምን መደረግ አለበት ይላሉ? ህዝብ እኮ ለምሳሌ እኔ በራሴ አስበው፣ ህዝብ እኮ ካለው በነፊትና አንድ ህግ ሲከበር ከህጉ ተጠቃሚ መሆን እንደሚችል ማየት ይችላል። በረጅም ጊዜ፣ በአንድ ሌሊት የሚለወጥ ነገር አይደለም። ነገር ግን ጀማሪዎቹ መሆን ያለብን በአስተሳሰብም በኤሊት ትልቅ ደረጃ ላይ ያሉ፣ በመንግስት ስራ ላይ ያሉ፣ መንግስት ደረጃ ላይ ያሉ በትምህርትም የተማሩ ሰዎች እነዚህ ሰዎች በሙሉ በአሁኑ ሰዓት በኢትዮጵያ በእያንዳንዱ መስክ እኔንም ጨምሮ፣ እርስዎንም ጨምሮ ሁላችንም በምናደርጋቸው ነገሮች ላይ የሰብአዊ መብቱ ጥያቄዎችን አክብረን የምንጓዝ መሆን ከጀመርን ህዝቡ ያንን በነፊት ማየት ይችላል። ለምሳሌ እውነት ለመናገር በደርግ ጊዜ ሁላችንም ኖረናል። ወንድሞቻችን እናቶቻችን ሲገረፉ፣ እስር ቤት ሲገቡ፣ ሲገደሉ አይተናል። ያንን መብት በዛ ጊዜ በመነፈጋችን ምክንያት የደረሰብንን ጣጣና የፈረዘዝን መከራ አይተነዋል። ስለዚህ ምንድን ነው ህዝብ የሰብአዊ መብትን መጠቀምና ማብላላትና ማክበር የሚችለው ከላይ ስራው በትክክል መሰራት ሲችልና በኢንስቲትዩሽን ደረጃ ኢምፕሊመንት ሲሆን ነው። ለምሳሌ ኮርት ሄዶ አንድ ሰው ኮርት ሄዶ ተጉላልቶ የአንዱ ዘመድ አንደኛውን በልጦ ወይም የሚያውቀው ሰው ተፈርዶለት ሲመጣ ሲያይ በሀገሩ ላይ ያለው ፍቅር እየቀነሰ መንገዱ አቋራጭ ብቻ መሆኑን እያወቀ መጥፎ ነገር እየተማረ ነው የሚሄደው፣ በህዝብነት ማለት ነው። ነገር ግን ህግ ቦታ ሄዶ ቆሞ ትክክለኛና ፍትሀዊ የሆነ ህግ ሲያይ፣ ነገም እሱም የዛ ህግ ተጠቃሚ እንዲሆን ህጉን የበለጠ ፕሮቴክትና አገሩን የበለጠ ፕሮቴክት ያደርጋል። እውነት ለመናገር በትክክል ከተሰራና የሰብአዊ መብቶች በትክክል መሰረታቸውን ጥለው ኢትዮጵያ ውስጥ ትልቅ ደረጃ ከደረሰ አሁን የምናየው የመሰደድና ሀገርን ትጦ መውጣት ሁኔታ እንኳን እየቀነሰ ነው። ምክንያቱም ምንድን ነው ነገ አንድ ወጣት ተነስቶ ከሀገር ወጥቶ ባህር ዳር ሄዶ ወይም አንቦ ገብቶ መሬት ወስዶ አርሶ በትክክል የራሱን ፍሬ አፍርቶ ልጆቹን ወልዶ መኖር የሚችልበት አገር፣ የራሱን ህልም መፍታት የሚችልበት ሀገር እንዳለው ሊገመት ይችላል። ነገር ግን ዛሬ መንገድ ላይ ወጥቶ ተደብድቦ በፖሊስ ተገድሎ ማንም ሰው ሳያነሳው ሬሳውን ከሄደ የሀገርን ቫሉና ጥቅም እየናቀ ወደ ሌሎች አገሮች ነው የሚሰደደ የሚመጣው። አሁን ያለው ሁኔታ እሱ ነው። ለምሳሌ ቤታቸው የነበሩ የሞያሌ ሰዎች ዛሬ ተሰደው ሞያሌ ውስጥ ተቀምጠው የኬንያ ህዝብ ሳሙናና ልብስ ሲሰጣቸው አገራቸው ላይ ያላቸው ፍቅር ይጨምራል ብሎ የሚከራከረኝ ሰው ሊኖር አይችልም። ምክንያቱም አንድ ሰው በሀገሩ ውስጥ ተጠቃሚ መሆን የሚችለው በሀገሩ ውስጥ ፍቅር ሊኖረው የሚችለው በሀብቱ ብቻ ሳይሆን መብቱ ስለተጠበቀበትና ህግን እኩል መካፈል መቻል ሲችል ያኔ የሀገሩ ተጠባቂና ለሀገሩ ሟች መሆን ይችላል። ስለዚህ መሰረቱ ህዝብን መውቀስ ሳይሆን ህዝብን መብት ከሰጠ ነው ይባልጋል አይነት ስሜት መግባት ሳይሆን ያለብን መብቱን ሰጥተን አገሩን ተጠቃሚ ካደረግን በኋላ ያን መብቱን አክብር፣ መብቱ ይሄ ነው፣ ግዴታ ይሄ ነው ማለት ስንችል መቻል እንችላለን በዛ ጊዜ። አሁን ግን መብቱን ነፍግተን ነው ኃላፊነቱን መጠየቅ አንችልም። መብት የሚገኘው በስጦታ ነው ወይስ በትግል ነው ብለው ነው የሚያምኑት እርሶ? በራሴ አስተሳሰብ ስንወለድ ጀምሮ መብትም ሪስፖንሲቢሊቲ አብሮ ነው የመጣው እኛ ጋር ምክንያቱም ምንድን ነው፣ አንድ ሰው መብት የምንላቸው ነገሮች፣ ለምሳሌ ወጥቶ በሰላም መባት እንዴ መብቴ ነው። የዚያ መቀመጥ መብቴ ነው። ለምሳሌ ሮዛ ፓርክስ ወንበር ላይ መቀመጥ መብቴ ነው ያለችው ተሰጥቷት አይደለም። በመወለዴ ምክንያት እዚህ ወንበር ላይ ከሁሉም ሰው ጋር እኩል መቀመጥ እችላለሁ የሚል ከሰብአዊነት የተጎናጸፈችው መብቷ ነጻነቷ ነው። ሰው በመብት ብቻ ሰቅሞ ሊኖር ይችላል ማለት ግን አይቻልም። ከመብት ጋር ደግሞ ሬስፖንሲቢሊቲ ይመጣል። ያ ደግሞ ሬስፖንሲቢሊቲ ደግሞ በተገቢው ጊዜ ሀገር በተወረጅ ጊዜ ሄዶ እስከ መዋጋት ሀገርን ከመጥፎ ነገር ፕሮቴክት ማድረግ መጥፎ ነገር ሲሆን ሀገርን መርዳት መብት የምንላቸው እና ሪስፖንስ ናቸው አብሮ ባላንስ ሆኖ ሄዱ ናቸው። ይህን ያንግ ናቸው ብለ ማስቡ። ነገር ግን አንዱ አንዱን ሊበልጥ አይችልም። ምክንያቱም መብቱ ከበለጠ ያው በስልጣ መባለጉ እና ብገሩ ላይ የሀገር ጠቃሚ እንጂ የሀገርን ጠቃሚ አለመሆን ይመጣል። ሪስፖንስቢሊቲ ደግሞ ከበለጠ ደግሞ በሀገር አለመጠቀም ስለሚመጣ ሸክሙ ይከብዳል። ባላንስ ግን ከሆነ ግን ሁለቱ መብትና ግዴታዎች ሪስፓንሲብሊ ራሳቸውን ሲይዙ ነው ብዬ ነው የምገምተው። አርቲስትና የሰብአዊ መብቶች ተከራካሪ የአደሳ ቦጂያ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናል። በሆነ ጠፍ ካሳውን ለሰጣኝ ድል አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።